The Voice of America። በቤንሻንጉል ጉምዝ መተከል ዞን ዳንጉር ወረዳ የሚንቀሳቀሱ ሽፍቶች ጉዞ ላይ የነበሩ አስራ አራት ሰዎችን ገድለዋል ሲል የክልሉ ጸጥታና ሰላም ግንባታ ቢሮ አስታውቋል። ከሟቾቹ አንዱ ቻይናዊ መሆኑም ታውቋል። በአስራ አራት የታጠቁ ሽፍቶች ላይ እርምጃ መወሰዱን እና ሁለቱ በመንግስት ጸጥታ አስከባሪዎች መያዛቸውን የቢሮው ኃላፊ አቶ ጋሹ ቱጋስ ገልጸዋል። አኮር መልካት ተጨማሪውን ይዟል። በቤኒሻንጉል ጉሙዝ መተከል ዞን ዳንጉር ወረዳ ውስጥ የሚንቀሳቀሱ ሽፍቶች በጉዞ ላይ ነበሩ የአስራ አራት ሰዎች ህይወትን እንዳጠፉ የክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አስታወቁ። ሽፍቶቹ ግለሰቦቹን የገደሉት በዳንጉር ጉብላክ በሚባል ቦታ ሲሆን፣ ግድያው የተፈጸመው ከትናንት ወዲያ መሆኑን አቶ ጋሹ ዱጋስ ገልጸዋል። ወደ ዳንጉር አካባቢ ስሙ ጉብላክ ለ የምትባል ቦታ ነው። ይህ ችግር የተፈጠረ ባልታሰበው ሁኔታ በሀያ አምስት ከአሶሳ ተነስቶ የሪዝማ አመላለሻ ወደ ብልበል ጉዞ ላይ ያለ በተፈጠረው ችግር መንገድ ላይ ቆታ አካባቢ እንዲያድሩ ተደርጎ ነበረ። በቦታው የነበረው ጸጥታ ኃይል ይህንን ድርጊት ቀድሞ ለመከላከል ለምንድን ነው ያልቻለው?

ህጻናት ሲመታ ከቦታ ቦታ ይንቀሳቀሳል፣ ይበተናል። ጥንቃቄ ያድርጉ ያልን ነው። እሱ ችግር ላይ ገብቶ ነው። ጥቃት ውስጥ አንዱ ነው። በግሉ መኪና ነው። ፊት ለፊት ሚገኙ የጸጥታ ኃይል ግን ባደረጉት ርብርብ ቀሪ ሰዎችን ማትረፍ ችለዋል። የሟቾቹን እና የቆሰሉ ሰዎችን ቁጥር ከፓዌ ሆስፒታል ለማረጋገጥ ያደረግነው ጥረት አልተሳካም። የመንግስት ጸጥታ አስከባሪዎች ሽፍቶቹ ላይ እርምጃ ሲወስዱ ሁለት ተማርከዋል ብለዋል ኃላፊው። ሽፍቶቹ ሲገለገሉበት የነበሩ የተለያዩ የጦር መሳሪያዎችም ተይዘዋል ብለዋል አቶ ጋሹ። ሽፍታው አስራ አራት ነው አጠቃላይ ወደ አስራ አምስት መሳሪያ ነው። የጥቃት ፈጻሚዎችን ምክንያት በተመለከተ የቤኒሻንጉል ጉሙዝ ክልል ጸጥታና ሰላም ግንባታ ቢሮ ኃላፊ ገልጸዋል። ስፍቶቹ ያው የሚታወቁ ነው። እውነት አይነት እንቅስቃሴ ነው ያሳዩ ከመጀመሪያ መነሳቸው ያው ከሱዳን አድርጎ የክልሉ ተወላጅ ሆነ ተደራጅሶ የመጡ ሀይል ናቸው። ወደ ህዝቡ ከገቡ በኋላ ነው ግን ወጣቶችን በማስማራት በማሳመን በርካታ ቁጥር የያዘ ሰዎችን በራሳቸው ጊዜው እየተንቀሳቀሱ እያስታቀፉ ኖረን ጥቃት የሚያደርሱ አሁን በርከት ያለ ቁጥር አሁን አገኘ ጊዜ እዚ እዚህ ያሉ ተወላጆች ናቸው። መነሻቸው ግን አድርጎ ከሱዳን ነው። ስልጠና አድርገ ወስዶ መጦ ወደ ሀገር ውስጥ ገብቶ ይህን ጥቃት የሚያደርሱ አሰልጣኙ ማን ነው? ለምንድን ነው የሚያሰለጥ ናቸው? አሰልጣኙ እንግዲህ ማወቅ አልቻልም። ያው ዙሮ ዙሮ በሚዲያም በሶሻል ሚዲያም የሚሰማቸው ነገሮችም አሉ። በመረጃ የሚታወቁ አሉ። እዛ በተሰባጭ አሁን እነዱ ከያዝ ናቸው ሰዎች ከዚህ ውስጥ ለአብነት አሁን ቃይር ትግሬ ከዚህ በፊት ቀደም ብሎ የዚህ ክልል ተወላጅ ሆኖ አመራር ሆኖ ሲሰራ የነበረ ሰው ነው። ግን ጥርሻ ላይ መንግስት ክደው ወደ ሱዳን የገባ በአሁኑ ሰዓት ዜግነቱን ቀይረው ሱዳናዊ ሆኖ የሚሰራ ነው። እንግዲህ እሱ በሰጠው ተልእኮ ይህን ተልእኮ የሚፈጽሙት የእሱ ነው። እዛ ቁጭ ብሎ ሱዳናዊ ሆኖ ይህን ሪት ፍላጎታቸው ምንድን ነው? ምንድን ነው የሚፈልጉት? ፍላጎታቸው አሁን እንግዲህ በዝልክ እንደ መንግስት የገልጡትን ነገር የለም። በአጀንዳነት እኛ የሸፈጥንበት ምክንያት ይሄ ይሄ ወይ መልካም አገራት ምስክር ትላለ ትልቁ ላይ ስርዓት ከሚያደርሰው ቅጣት ባሻገር ሌላ በዚ ለመንግስት ቀርቦ ይሄ ነው ችግራችን ብሎ የገልጽ ነገር ያለ። በአሁኑ ጊዜም በአካባቢው ስለሚታይ የጸጥታ ሁኔታ አብራርተዋል አቶ ጋሹ። አሁን እንግዲህ የተጀመረው ስራ ተስፋ ተዚህ ነው። መከላከያ ስራዎችም የወስዶ ያለው እርምጃ እንግዲህ አሁን ጥሩ ነው። አሁን ሽፍታዎቹ ያሉበትን ቦታ እየተጠና አሁን በኦፕሬሽን ማቅዳት ስራ እየተሰራ መራሩ፣ ጎን ለጎን ደግሞ የህዙ የምግንኙነት ስራ ህዝብን በማሳምን በማወያየት የመከላከሉ ስራ ላይ ከእንደዚህ አይነት ድርጅትም እዛቸው ያሉ ወጣቶችም ከቦቦ ስለ ወደዛ እንዲመለሱ ከማድረግ አንጻር ፖለቲካ ስራ እየተሰራ ነው። የደታ ሀይሉ በበቂ ሁኔታ በሚባል አሁን ኦፕሬሽን ስራ እያከናወኑ ስለሆነ የዚህ አሁን የሚታዩ የሰላም መረጋጋት እና አንጻራዊ ሰላሞች እንዳሉ ነው። እንግዲህ አሁን ነገር ብዙ ከትናንትም እስከ ዛሬ ያለ ነገር በቤኒሻንጉል ጉሙዝ መተከል ዞን በተለያዩ ወረዳዎች ባለፉት ሁለት ሶስት ዓመታት ውስጥ ሽፍቶች በተባሉ የታጠቀው ኃይሎች ሲደርስ በነበረው ጥቃት የበርካታ ንጹሐን ዜጎች ህይወት መጥፋቱ ይታወሳል። ከዚህም የተነሳ በዞኑ የአስቸኳይ ጊዜ አዋጅ ታውጇል። ጥቃቱን መከላከል አልቻሉም የተባሉ ከወረዳ እስከ ክልል ስልጣን ላይ የነበሩ ከአርባ በላይ አመራሮች ከስራ እንዲነሱ የተደረገውም ባለፈው ሳምንት ውስጥ ነው። ለአሜሪካ ድምጽ ናኮር መልካ ካምቦ